Voice of America. ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ከሰኞ እስከ ዓርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 መካከለኛ ሞገድ በልዩ ልዩ ወቅታዊ ርዕሰ ጉዳዮች ዙሪያ ትኩረት በማድረግ የሚያስተላልፈውን ልዩ የግማሽ ሰዓት ፕሮግራም አሁን ጀምረ ራሱን የእስልምና መንግስት ብሎ የሚጠራው ጽንፈኛ ቡድን መዲና የብሎ የከለላትን ከተማ ለመነጠልና የሽብርተኞችን ሴራ ለማክተም የአረብ ኃይሎች የያዙትን ጥረት የሚያግዙ በርከት ያሉ የዩናይት ስቴትስ ልዩ ኃይሎች በአፋጣኝ ወደ ሶሪያ እንደሚጓዙ ተገለጠ። ይህን ያስታወቁት ባለም አቀፉ ጸረ አይሲል ህብረት የዩናይትድ ስቴትስ ልዩ ልኡክ ናቸው። ዝርዝሩን በዕለቱ አግሬስ እናቀርባለን። ጤና አስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮች የዛሬ ማክሰኞ ህዳር 14 2008 ዓ ም ስርጭታችንን ከዋሽንግተን ዲሲ ስቱዲዮችን ይዘን ቀርበናል። አስተናጋጃችኋሉ፣ አለሁ ከበደ ነኝ። ንጉሥ ተምሬ ፕሮግራሙን ይመራልናል። አሁን ወደ ቀዳሚው የዕለቱ አብይ ዜና አዲሱ አበበ እንደምን የጂሀዲስት ጠንካራ ምሽግ በሆነው በሰሜናዊ ሲናይ ባህረ ገብ መሬት በሚገኝ ሆቴል ውስጥ ለደረሰውና አንድ ዳኛ ሁለት የፖሊስ መኮንኖችና አንድ ሲቪል ለተገደሉበት የአጥፍቶ ጠፊ ጥቃት ራሱን እስላማዊ መንግስት ብሎ የሚጠራው ነውጠኛ ቡድን ኃላፊነቱን እንደሚወስድ ዛሬ ማክሰኞ አስታውቋል። ተጨማሪ 12 ሰዎችን ያቆሰለው ይህ ጥቃት የደረሰው ዳኞች የአገሪቱን ምክር ቤታዊ ምርጫ ለመታዘብ ከአንድ ቀን በፊት ቀድሞ በተገኙባት በኤል አሪሽ ስዊስ ኢን በተባለ ሆቴል ውስጥ መሆኑን ከካይሮ ተዘግቧል። በቅርቡ ኢየሩሳሌም ውስጥ የደረሰውን የፍልስጤማውያን ጥቃት ሽብርተኛነት ሲሉ ዛሬ ማክሰኞ ከእስራኤል ጠቅላይ ሚኒስትር ቤንጃሚን ናታንያሁ ጋራ የተገናኙት የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ጆን ኬሪ መፈረጃቸው ተሰማ። ኬሪ ሽብርተኛነትን ጨርሶ ለማስወገድ በሚቻልበት ሁኔታ ላይም ከናታንያሁ ጋራ እንደሚዋዩ ተገልጧል። ኬሪ በእስራኤል ጉብኝታቸው ወቅት ይህ አይነቱ የሽብር ተግባር ትርጉም የለሽ ነው ሲሉም ከናታንያሁ ጋር አንስተው እንደሚወያዩ ተመልክተዋል። በእስላማዊው አማጽያን ላይ ዘመቻው እንዲጠናከር ጥሪ የሚያደርጉትና ትብብርም የሚሹት የፈረንሳው ፕሬዚዳንት ፍራንሷ ኦላንድ ዛሬ ማክሰኞ ወዲህ ወደ ዩናይትድ ስቴትስ ማምራታቸው ተገልጧል። እናም ፕሬዚዳንት ኦላንድ ከዩናይትድ ስቴትስ ሷቻቸው ባራክ ኦባማ ጋር ይገናኛሉም ተብሏል። የፈረንሳያው መሪ ኦላንድ ይህንኑ የትብብር ጥሪ በመያዝ ትናንት ሰኞ ከብሪታንያው ጠቅላይ ሚኒስትር ዴቪድ ካሜሩን ጋር የተወያዩ ሲሆን በዚህ ሳምንት ማብቂያ ገደማ ደግሞ ከሩሲያ፣ ከቻይና፣ ከጀርመንና ከኢጣሊያ መሪዎች ጋር እንደሚገናኙ ተገልጧል። ዋይት ሀውስ ዛሬ በሰጠው መግለጫ ኦባማና ኦላንድ በተጨማሪ የትብብር ስምምነት ላይም ይወያያሉ። ይህም ውይይት ሶሪያና ኢራቅ ውስጥ በሚገኙ የእስላማዊ መንግስት ስትራቴጂካዊ ኢላማዎች ላይ የሚካሄደው ዩናይትድ ስቴትስ መራሹ የአየር ጥቃት አካል እንደሆነም ተመልክቷል። ፈረንሳይ ሰፊና የተጠናከረ የአየር ጥቃት ለማካሄድ ያወጣችውን እቅድ ዩናይትድ ስቴትስ እንደምትደግፈው የዋይት ሀውሱ ቃል አቀባይ ጆ ኤርነስት አመልክተዋል። ብራስልስ ቤልጅግ ውስጥ የሚገኙ ትምህርት ቤቶችና የባቡር ጣቢያዎች ዛሬ ማክሰኞ ዝግ ሆነው እንደሚውሉ ተገለጠ። እርምጃው ባለሥልጣናት እንደ አውሮፓ ቆጣጠር ባለፈው ህዳር 13 ቀን ፈረንሳይ ዋና ከተማ ፓሪስ ውስጥ ለደረሰው ጥቃት ቀንደኛ መሪ የሆነውን አሸባሪ ለማግኘት ፍለጋ ላይ በመሆናቸው ነው ተብሏል። የቤልጂጉ ጠቅላይ ሚኒስትር ቻርልስ ሚሼል ትናንት ሰኞ ሲናገሩ ጥቃት ለመፈጸም ሌላ ዛቻና ማስፈራሪያ በመኖሩ ዋና ከተማዋ ቢያንስ እስከ ቀጣዩ ሳምንት ድረስ ከፍ ባለ ጥንቃቄ ደረጃ ውስጥ ትቆያለች ብለዋል። አክለውም አገሪቱ ወደ ሰላማዊ ሁኔታ እንድትመለስ ነገ ረቡዕ ሕፃናት ትምህርታቸውን፣ የባቡር አገልግሎቱም ስራውን ይጀምራሉ ብለዋል። ይህ በእንዲህ እንዳለ 130 ሰዎች በሞቱበት በፓሪሱ የሽብርተኞች ጥቃት ተጠርጣሪ የሆነው ሳሌህ አብደሰላም ያለበትን በማፈላለግ የሞሮኮ ባለስልጣናት እገዛ ወይም ትብብር እንዲያደርጉ በቤልጂግ ባለስልጣናት መጠየቃቸውን አስታውሳለች። ዜናው አበቃ። አዲሱ አበበ ለዜናው አመሰግናለሁ። ከምሽቱ ሶስት ሰዓት ላይ ሰፋ ባለው መደበኛው ስርጭታችን የሰዓቱን ያለም ዜና ዝርዝር ይዞ ይመለሳል። አሁን ወደ ቀዳሚው የምሽቱ አቢይ ርዕስ። ቀደም ብዬ በመግቢያው እንደጠቆምኩት ራሱን የእስልምና መንግስት ብሎ የሚጠራው ጽንፈኛ ቡድን መዲናዬ ብሎ የከለላትን ከተማ ለመነጠልና የሽብርተኞችን ሴራ ለማክተም የአረብ ሀገሮች ኃይሎች የያዙትን ጥረት የሚያግዙ በርከት ያሉ የዩናይት ስቴትስ ልዩ ኃይሎች በአፋጣኝ ወደ ሶሪያ እንደሚጓዙ ተገለጠ። ይህን ያስታወቁት በዓለም አቀፉ ጸረ አይሲል ኅብረት የዩናይትድ ስቴትስ ልዩ ልዑክ ናቸው። ልዩ ልዑኩ ብሬት ማኩርግ ከትናንት በስቲያ እሁድ ለሲቢኤስ ቴሌቪዥን ፌስ ዘ ኔሽን የተሰኘ ፕሮግራም በሰጡት ቃል ጸረ አይሲል ኃይሎቹ ባለፉት ሳምንታት በወሰዱት እርምጃ ግዛቶችን አስለቅቀው ተቆጣጥረዋል፣ ብዛት ያላቸው ተዋጊዎችንም ገድለዋል ነው ያሉት። የአሜሪካ ድምፁ ቪክቶር ቤሪ ያጠናቀረውን ዘገባ ቆንጅታ ይዛ አቅርባለች። ጉዳዩ ጥንቃቄ የሚሻ በመሆኑ ልዩ ሀይሎቹ በዚህ ቀን ይዘምታሉ የሚለው ዝርዝር ውስጥ አልገባም፣ ያሉት መክሩክ ወደ ሀምሳ የሚጠጉ የልዩ ኦፐሬሽን ሀይሎች በአፋጣኝ ሰሜን ሶሪያ እንደሚደርሱ ነው የገለጹት። በቅርቡ እንደተገለጸውም የዘመቻቸው ዓላማ አይሲስን ለሚዋጉት የአረብ ሀገሮች ሀይሎች ስልጠና ምክርና እገዛ ለመስጠት ነው። ጦሩ እዚያ የሚደርሰው የአረብ ሀገሮቹ ኃይሎች ከፍተኛ ስኬት እያገኙ ባሉበት በዚህ ወቅት ነው ብለዋል። ልዩ ልኡኩ ባለፉት ሁለት ሳምንታት ብቻ 1100 ካሬ ኪሎ ሜትር ስፋት ያለው ግዛት ተቆጣጥረዋል። ወደ 300 የሚጠጉ የአይስል ተዋጊዎችን ገለዋል። አብዛኛው አሸባሪ የሚፈለፈልበትን የራካን የአይሲል መዲና መነጠል ላይ ያተኮረ ዘመቻ ነው። የውጊያው ግብ አይሲስ የያዛቸውን ግዛቶች ማስለቀቅ፣ መሪዎቹን እያሳደዱ መግደል፣ የገንዘብ ምንጫቸውን መቁረጥ፣ ባዕዳን ተዋጊ የሚያገኙበትን ዓለም አቀፍ መረብ መሰባበር መሆኑን የዩናይትድ ስቴትሱ ልዩ ልዑክ አስረድተዋል። የተባበሩት መንግስታት የጸጥታው ምክር ቤት ባለፈው ወር ባሳለፈው ውሳኔ አሸባሪው ቡድን ቱኒዥያ፣ ቱርክ ቤይሩትና ፓሪስ ውስጥ ያደረሳቸውን ጥቃቶችና በግብጽ ሲናይ የሩሲያ የመንገደኞች አውሮፕላን ላይ ያደረሰውን አደጋ በዓለም አቀፍ ሰላምና ጸጥታ ከአሁን ቀደም ከደረሱት ሁሉ የከፋ ስጋት ሲል የገለጸውን ላብነት ጠቅሰውታል። ፕሬዚደንት ባራክ ኦባማም በምስራቅ እስያ ሀገሮች ጉባኤ ላይ ለመሳተፍ ወደ ማሌዥያ ጉዞ ከመጀመራቸው አስቀድሞ በሰጡት ቃል በዩናይትድ ስቴትስ የሚመራው ህብረት አይሲልን ይደመስሰዋል ሲሉ ዝተዋል። በቦታው ካሉ የአካባቢው አጋሮቻችን ጋር ሆነን በሁሉም ግንባሮች ስትራቴጂያችንን አጠናክረናል። ደህንነታችን ላይ አደጋ እንዳይደቅኑ ኢራቅና ሶሪያ ውስጥ አይሲልን ማጥቃታችንን መሪዎቻቸውንና አዛዦቻቸውን ማጥፋታችንን እንቀጥላለን። ይህን አሸባሪ ቡድን እንደመስሰዋለን። በዩናይትድ ስቴትስ ምክር ቤት የስለላ ኮሚቴው አንጋፋ ዲሞክራት አባል የሆኑት ዳያን ፋይንስታይን ግን ለሲቢኤስ ፌስ ደ ኔሽን ፕሮግራም በሰጡት ቃል የኦባማ አስተዳደር እየተከተለ ያለው መንገድ በቂ አይደለም ነው ያሉት። ጊዜ የለንም፣ የአመታት ጊዜ የለንም። የእኔ ስጋት ያ ነው አሁኑኑ ማፋፋም ነው ያለብን። ምክንያቱም አይስል የመንግስት ያህል ሆኗል። ሰላሳ ሺህ ተዋጊዎች አሉት። ሲቪላዊ መሠረተ ልማት ገንዘብ አለው። ወደ ሌሎች አገሮች እየተስፋፋ ነው። እጅግ በጣም ከባድ ችግር ፈጥረዋል። እንደሚመስለኝ በሌሎች አካባቢዎች አሉ። ከማን አንሼ ፉክክር የጀመሩ ሌሎች የአሸባሪ ድርጅቶችም አሉ። አይስል ግን ለየት ይላል እጅግ በጣም ጠንካራ ነው። ስለዚህ መወሰድ ያለበትም በጣም ጠንካራ እርምጃ ነው። ዩናይትድ ስቴትስ ሰፋ ያለ የልዩ ኦፐሬሽን ኃይል መላክ አለባት ወደ ሰሜን ሶሪያ። ጥቂት ኃይሎች መላኩ መፍትሄ አይሆንም ሲሉ ነው ሴኔተር ፋይንስታይን አክለው የተናገሩት። የዩናይትድ ስቴትሱ ልዩ ልዑክ መክረግን አሜሪካ መራሹ ጸረ አይሲል ህብረት ነውጠኛውን ቡድን ለመደምሰስ በገባው ቃል ዝግ ላለም በማለት ይከራከራሉ። ባለፈው ዓመት እንቅስቃሴያችንን ማፋፋም እንድንችል የሚያስፈልጉ ሥራዎችን መሥራት ነበረብን። ለምሳሌ ባለፉት ሁለት ሳምንታት ብቻ አይሲል በራካና በኢራቅ ሞሱል መካከል የነበረውን ዋና የአቅርቦት መስመር ለመቁረጥ ከኩርዶችና ከአረብ ኃይሎች ጋር ሁነን ኢራቅም ሶርያም ውስጥ በአንድ ጊዜ ጥቃት አካሄደናል። በጣም የተዋጡ ዘመቻዎች ነበሩ። ወደ ሰሜን ሶሪያ የሚዘምተው ልዩ ኃይላችንም ተልዕኮ በመሬቱ ላይ ያለው ኃይል ሰፋ ብሎ ተደራጅቶ ወደ ራካ እንዲገሰግስ ማድረግ ነው። ያን ከስድስት ወር በፊት ልናደርገው አንችልም ነበር። አሁን ሁኔታው ተመቻችቷል። የምንከተለው ስልት አሉ የዩናይትድ ስቴትሱ ልዩ ልዑክ አይሲልን እዛው ያለበት ኢራቅና ሶሪያ ውስጥ ከቱርክ የሚገናኝበትን ከራካ ወደ ሞሱል መግቢያውን መስመር ቆርጠን አንገቱን እንቅ ማድረግ ነው። የኢራቅ ኃይሎች የሰሜኗን አንባር ከተማም እንዲነጥቁት እናደርጋለን። ከውጪ ተዋጊ እየመለመለ የሚያስገባበትን ዓለም አቀፍ መረብ ለመቆራረጥ ጠንካራ ዓለም አቀፍ ትብብር ለመመስረት እቅድ ያለ መሆኑንም አስታውቀዋል። አድማጮች፣ አሁን ወደ ምሽቱ ቅንብሮች ነው የምናልፈው። ቀዳሚው ሐኪሙን ይጠይቁ። ሐኪሙን ይጠይቁ ለምሽቱ የስኳር በሽታን ተከትለው ሊከሰቱ በሚችሉ የአይን ህመሞች ዙሪያ የተቀናበረ ተከታታይ ፕሮግራም ሁለተኛ ክፍል ነው ይዞ የቀረበው። ሙያዊ ትንታኔውን የሚሰጡን የአይን ቀዶ ህክምናና የአይን ነርቭ ህክምና ባለሙያው ዶክተር ወርቃየሁ ከበደ ናቸው። በአሁኑ ወቅት በሉዛን ስዊዘርላንድ በአይን ህክምና ጥናትና ምርምር ስራ ላይ የሚገኙት ዶክተር ወርቃየሁ ለበርካታ ዓመታትም በጎንደር የህክምና ትምህርት ቤት በህክምና መምህርነት አገልግለዋል። ሳምንትን ልባት ካደረግንበት ያለበት አንድ ነጥብ እንነሳ። ዶክተር ወርቃየው እስኪ የተናጠል የህመም ሁኔታዎችን እንመልከት። ምን አይነት የህመም ሁኔታዎች በዋናነት ይከሰታሉ? በተለይስ ደግሞ የስኳር ህመምተኛ ከሌሎች ሰዎች ሊያሳስበው የሚገባ የአይን ህመም አይነት አለው በጥንቃቄውም ሆነ በምርመራ ቀድሞ ለማወቅ የሚደረግ ጥረት ውስጥ የስኳር ህመምተኛ ሊጨነቅ ሊጠበብባቸው የሚገቡ የተለዩ የሚባሉ አይን ህመሞችስ አሉ ወይ? በትክክል አሉ አልኩት። አይናችን እይታ ስራው በጣም ኃይልን ጥያቄ ነው። በርከት ያለ ደም ስር ስላለን አይናችን ላይ ከሌሎቹም ቀደም ብሎ ባለ ሁኔታ አይናችን ሊጎዳ የሚችልበት ምክንያት አይንን ሲያጠቃ ምንድን ነው የምንለው ባልኳቸው ምክንያት ነው። ወደ አይን የሚመጡት ደም ስሮች በጣም በተለይ የደቀቁት ካፒላሪ የምንላቸው ወይ እነሱ ይደፈናሉ ወይ ደግሞ ግድግዳቸው በትክክል ስራውን ባለመስራቱ ደምም ወይም ሌላም ከደም ውስጥ ያለ ፈሳሽ እያለፈ ወደ አካላችን ሲገባ የእይታን ስራ እያወቀው ይመጣል። ይህም ሊሆን የሚችለው እንግዲህ በተለይ ሶስት ዋና ዋና የአይናችን አካሎች ላይ ነው ስኳር በሽታ ሊያጠቃ የሚችለው። እነዚህም ምንድናቸው? በመጀመሪያ የአይናችን ሌንስ አለ፣ ብርሃን የሚያሳልፍ ብርሃኑ ከውጭ ገብቶ ሬቲናው ላይ ፎከስ እንዲሆን የሚያደርገው ሌንሳችን፣ ስኳር በጨመረ በቀነሰ ቁጥር ደማችን ውስጥ የበዛው ልክ ፎከስ የማደርጉ ሀይሉ መጨመር መቀነስ አይነት ነገር ያሳይና አንዳንዴ የስኳር በሽተኛ የመጀመሪያ ምልክት የሆነውን ሄድ መጣ ሄድ መጣ የሚል እይታ ብዥ ማለት ምልክት አለ። ይኸውም እንግዲህ የበረከተው ግሉኮስ ሌንሱ ላይ በሚያመጣው አንዳንድ ችግር ነው። ይሄ ብዙም አሳሳቢ አይደለም። ግን እየገፋ ሲሄድ ሌንሱ ላይ አንዳንዴ በእድሜያቸው ትንሽ ገፋ ያሉ ሰዎች በእድሜ የሚመጣ ሞራ ካላቸው ያ ሞራ ፈጠን ብሎ ከሌላው ቶሎ እይታን እንዲያግድ ሊያደርግ ይሆናል። ይሄኛው ብዙ አሳሳቢ አይደለም። በሌንሱ ላይ የሚያመጣው ችግር ብዙም ይህን ያህል ለሌላው ወደኋላ ወደምንመጣት ላይ በርከት ባለ ግን አናየውም በሁለተኛ ደረጃ የሚያጠቃው አይንን ምንድን ነው? ደምስሮች በጠቅላላ በሰውነት ላይ ችግር ስለሚኖራቸው በጠቅላላ ሰውነታችን ነርቮች እንደዚሁ ጉዳቱ ይደርስባቸዋል እና አይናችንን የሚያንቀሳቀሱት ጡንቾች፣ እነሱን እንዲቀሳቀሱ የሚያደረጉ ነርቮች አሉ። እሱም አንዳንድ እንደዚሁ ደምስሮቻቸው በሚጎዱ ጊዜ የአይንን ጡንቻ ማንቀሳቀስ አቅማቸው የቀነሰ መጣና፣ ድንገተኛ የሆነ አይን መንሸዋረ፣ አንድ ነገር ሁለት ሆነ መታየት የአይን ቆባችን የላይኛው መውደቅ መንቀሳቀስ አለመቻት ሊኖር ይችላል። ይህም ቢሆን እንደ የተለመደ አይደለም። እጅግ በጣም የተለመደው እና ስኳር በሽተኛ ላይ እይታን በመቀነስ ብዙ ጊዜ ችግር የሚያመጣው የአይናችን የውስጠኛው ክፍል የሆነው ሬቲናው ሲጎዳ ነው እና አብዛኛው የስኳር በሽተኛ ላይ የምናየው ይሄንን ነው። የውስጥ የሬቲና መጎዳት ነው፣ ደም ስሮች መዘጋት ወይም ደም ስር ውስጥ ያለው ደም ወይም ፈሳሽ ወደ አይናችን በሚፈስበት ጊዜ ሶስት ደረጃ በደረጃ የሚመጡ አይነት ጉዳት አሉ ሬትናው ላይ ይሄ ሬትና መጎዳት በእውነቱ በጣም ስኳር በሽተኛ ላይ ተለምዶ የሚታይ ነገር ነው ከዚሁም ጋር በተያያዘ እንደውም በአሁን ጊዜ በምዕራቡ አለም ብናይ እይታን ከሚቀንሱ ዋነኛ ምክንያቶች አንዱ የሆነ መጥቷል ከስኳር ጋር የተያያዘ የሬትና መጎዳት ወይም ዳያቤቲክ ሬቲኖፓቲ የምንለው እኛውም አገር ቢሆን እንደዚሁ ነው እንደው ሌሎቹ ሌሎቹ የከፉ ችግሮች ስላሉን ብዙም የስኳሩ ጎልቶ አይታይ ይሆናል እንጂ እስካሁን በኢትዮጵያ ውስጥ እንዲሁ በጣም እየጨመረ በመምጣቱ እይታን የመቀነስ እይትን የማጣት ዋነኛ ምክንያት ወደ መሆኑ እየመጣ ነው ያለው በዚሁ የዲያቤቲክ ሬትኖፓቲ ምክንያት እና ይህ የዲያቤቲክ ሬትኖፓቲ ሶስት አይነት ባህሪዎች አሉት። ከአመጣጦ ስናይ አንደኛው ምንድን ነው? ልክ አንድ ሰው ስኳር በያዘው ጊዜ አንስቶ እድሜና ጊዜው የበሽታው እየጨመረ በሄደ ቁጥር በዛው ልክ እየተወሳሰበ እየከፋ የሚሄድ አይነት አለ። ባክግራውንድ ብለን እስከ ፕሮግሬሲቭ ሬት ኖፓት የምንለው ነገር አለ። ይኸው የደም አቅርቦቱ ወደ አይን እያነሰ በሄደ ቁጥር እይታ ላይ በሚፈጠ ሁኔታ፣ እንዲሁ የበሽታውን ጊዜያት የቆይታ ሁኔታ፣ የስኳሩ የቁጥጥር ሁኔታን ጋር በተያያዘ እንዲሁ እያደገ መሄድ አለ። ሁለተኛ አይነት ምን አለ? በማንኛውም የስኳር ደረጃ ላይ ያለ በሽተኛ አንዳንዴ ድንገት እይታ መቀነስ ችግር ይመጣል። ይሄ እንደው ዜና ሁኔታን ጠብቆ የሚሄድ አይደለም፣ ይሆናል በማንኛውም ደረጃ ላይ ባለ ስኳር ላይ ይሄ። ዲያቤቲክ ማኩሎፓቲ እንለዋለን። ምንድን ነው ይሄ? ደግሞ ውስጥ ሬትናችን ላይ ጥርት ያለውን እይታ የምናይባት አካል በጣም ትንሽ ናት። ከአብዛኛው ሬትና በጣም በጣም ጥቂቷ ናት። እና እዚች ቦታ ላይ ምንም አይነት ትንሽ ነገር ጉዳ ሲደርስ እይታ ላይ የሚያመጣው ለውጥ በጣም ከፍተኛ ነው። እና ይሄ ዲያቤቲክ ማኩሎፓቲ ሲኖር እንዲሁ ድንገት እይታን የመቀነስ ነገር ያመጣል። ሶስተኛው ኢትዮጵያና የሚመጡ ችግሮች በዚህ በሬትና በመጎዳቱ ምክንያት አድቫንስድ የምንለዋለ ስኳሩ ከቁጥጥር ውጭ ሆነው ወይም እንደው እጅግ በጣም ለብዙ ዘመን በቁጥጥር ሳይሆን የቆየ ሲሆን እነዚህ ችግሮች ይደራረቡ ይደራረቡና እጅግ የከፉ እይታንም በሙሉ በሙሉ ሊያጠፉ የሚችሉ ችግሮችን ይዞ ይመጣል። እነዚህም እንደ በከፍተኛ ሁኔታ ሬትናው ላይ ወይም ደግሞ ሬትና ውስጥ ካለ ቪትረስ የምንለው ፍሉድ እዛ ውስጥ ደም መድማት ወይም ደግሞ ይሄ ቪትሬስ የምንለው አካል አንዳንዴ ሬትናው ላይ የሚያያዝባቸው ቦታዎች አሉ። ያ እየገረበ እንደ ጠባሳ እያያዘ ስመጣ ሬትናውን ከቦታው አስለቅቆ ሁኔታን እንዲጎዳ የማድረግ ደም ወደ ሬትና እንድንደርሰው እያነሰ የመሄዱ መጠን በጣም እየጨመረ በመጣ ቁጥር፣ ሰውነት እያካካሰ እየመሰለው አዳዲስ ደም ስሮች እንዲያድጉ የሚያደርገው ጥረት አለ። እነዛ ደግሞ በስራቸውም እንዲሁ በአካላዊ ጥንካራቸውም የደከሙ ስለሆኑ ደም እንዲፈስ ያደርጋሉ። ሌላ ሌላ ተጓዳኝ ችግሮችን ይዞ ይመጣሉ እና የአይን ጓዳ ውስጥ ደም እንዲፈስ የማድረግ እድል ሊፈጠሩሉ ይችላል። ደፍነት በጣም በጣም ያ ነው እንደውም ዋናው ነገር የአድቫንስ ማድረግ ጊዜ ትልቁ ችግር ደም መፍሰስ ነው፣ ውስጥ ችግር እየሆነ የሚመጣው እና ያ አንዳንዴ ለህክምናም ውስብስብ የሆነ ግሮችን የሚያመጣ ሁኔታ ይሆናል። በአጠቃላይ ይህን ይመስላሉ አይን ላይ ያመጣቸው ችግሮች። መልካም ዶክተር ሩቃየው አሁንም በርከት ያሉ ጭብጦችን ነው ያዛምዱልን። አድማጮች በተለይ ይህን ጥያቄ ያነሱትና ሌሎች በዚህ ሰዓት ፕሮግራማችን የሚከታተሉ የስኳር ህመም ያለው ሰው በቤት ውስጥ ይኑር ወይ ራሳቸው የህመሙ ተጠቂ ይሁኑ የአይን ጤንነትን በምን መልኩ መጠበቅ፣ የትኞቹ ሊያሳስቡ ይችላሉ የሚለውን ነው እየተመለከት ነው። ለሚቀጥለው ፕሮግራማችን ሁለት ጭብጦች፣ የዛሬውን ልቋጭ። አንደኛ አስቀድሞ የሚታዩ ህመም ምልክቶች አሉ ወይ? አንዳንድ ጊዜ ምንም ምልክት ሳይታይ አይን የከፋ ጉዳት ደርሶበት የሚገኝበት ሁኔታ አለና የትኞቹን ሁኔታዎች ስኳር ህሙማን አይናቸው ለችግር ተጋልጦ ይሆናል በሚል ጥንቃቄ ሊያደርጉ ከወዲሁ ሊጠብቁ ይችላሉ? ሳያውቁስ የሚሆንበት ሁኔታ አለ ወይ? የተለየ የምርመራ አይነትስ ማድረግ ይገባቸው የሆነወይ እንግዲህ እስከ ህክምናው አማራጮች ድረስ በሚቀጥሉት የተከታታይ ፕሮግራሞቻችን የምንመለከታቸውን ነጥቦች ለማስተዋወቅ ያህል ነው። ዶክተር ወርቃየሁ ከበደ፣ ልዩ የአይን ህክምና አማካሪ ሐኪም ለጊዜው አመሰግናለሁ፣ ለዛሬው መልሰ እንደምናገኘው ተስፋ አርጋለሁ። እግዜር ስጥልኝ። እግዜር ስጥልኝ። ሰላም። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት የሚተላለፈውን ስርጭት ነው። አሁን የመጨረሻው ቅንብር ጤና ዓለም በመጪዎቹ 15 አመታት ውስጥ ቲቪን ለመፈጸም የሚያስችል እቅድ ይዛለች ይችላል። የጤና ፕሮግራም በመንደርደሪያው የዓለም የጤና ድርጅት በወዲያኛው ሳምንት ውስጥ አዲስ አበባ ላይ በጠራው ዓለም አቀፍ ጉባኤ በዘላቂ ልማት ግቦች ታቀፈውን ይህን ኢላማ ለመምታት ማኅበረሰቦችንና እስካሁን በጸረ ቲቪ ዘመቻ ላይ ያልተሳተፉ መንግስታዊ ያልሆኑ ድርጅቶችን ማሳተፍ በሚቻልበት ሁኔታ ላይም መክሯል። ሰሎሞን አባተ በአለም ጤና ድርጅት የኤች አይቪ እና የቲቪ ማህበረሰባዊ ተሳትፎ መምሪያ ኃላፊ ዶክተር ኃይለ ኢየሱስ ጌታሁንን አነጋግሮ ተከታዩን አቀናብሯል። አዲስ አበባ አንድ ያዘጋጀነው አለም አቀፍ ስብሰባ ነበረ እንደምታውቀው መት አመቱ ካለቀ በኋላ የሚተገበረው አዲሱ የአለም የሳምባ ነቀርሳ ፕላን በድህረ ሚሌኒየም የልማት ግቦች የታቀፈው ማለት ነው፣ ወይም የልማ እዛ ውስጥ የገባው ደብሊውኤችኦ የሰራው ፕላን ከዓለም መንግስታዊ ካልሆኑ ድርጅቶች እና እንደዚሁም ደግሞ በኮሚኒቲ አካባቢ ከሚሰሩ ድርጅቶች ጋር ከደብሊውኤችኦ ጋር እና ከመንግስታት ጋር በመተባበር እንዴት አድርገው መተግበር ይችላሉ የሚለውን ለመወያየት የጥቂት ቀናት ስብሰባ አድርገን እሱን አጠናቀን ነው። ምን ላይ ደረሳችሁ? ታዲያ በውይይታችሁ ላይ ምንድን ናቸው ዋና ዋናዎቹ ነጥቦች ያነሳችኋቸው? እንግዲህ ዋና ዋናዎቹ ነጥቦች ምንድን ነው የድህረ ምዕተ አመቱ ግብ እንዲሳካ ዋናው ዓላማው ደግሞ ሳምባ ነቀርሳን መፈጸም ስለሆነ እንዲያበቃ እንዲያበቃ እንዲያበቃ ኤንዲንግ ኤንዲንግ ዘ ኤፒደሚክ ነው የምንለው እሱ እንዲያበቃ ስለሆነ ያንን ለማድረግ እስከ ዛሬ ድረስ እናደርግ እንደነበረው በጤና ጣቢያዎች ወይንም በመንግስታት ብቻ ተመስርቶ ያንን መፈጸም ስለማይቻል ከዚህ የበለጠ በጣም የተደራጀና አዲስ አይነት አካሄድ ያለው አሰራር ማድረግ እንደሚገባ ለዚህም ደግሞ በተለይ ወደ ቤቶች ወደ መንደሮች፣ ወደ ቀዮ አካባቢ በሽተኞች ባሉበት እየተደረሰ በሽተኞች አስቀድመው ወደ ጤና አገልግሎት ሄደው እንዲመረመሩ ና እንዲታከሙ ለማድረግ በተለያየ አይነት አወቃቀር የተደራጁ መንግስታዊ ያልሆኑ ድርጅቶች ከመንደርተኞች፣ ከኮሚኒቲ ሰዎች ጋር አብረው የሚሰሩ እንዲንቀሳቀሱ የሚያደርግ አንድ መርሃ ግብር ነድፈናል። ያንን መርሃ ግብር ደግሞ ለመፈጸም ትልቁ መንግስታት የጤና ጥበቃ ሚኒስትሮች፣ የፕሮግራሞች እና እዚሁም ደግሞ ገንዘብ ድጋፍ የሚሰጡ ድርጅቶች ሁሉ እሱን እንዲደግፉት አንድ አይነት ቃል የተገባበት ሁኔታ ነው የነበረው። ዶክተር ኃይለ ኢየሱስ ለአድማጮቻችንም ወደፊትም እናንተ እየሰራችኋቸው ባሉ እንቅስቃሴዎችም ውስጥ እየተሳተፈ ላለው ሕዝብ ግልጽ እንዲሆን ይሄ ኤንዲንግ ቲቪ ያላችሁት ነገር በአማርኛው ማቆም ወይም ማጥፋት ከሚሉት ሁለት የተለያየ ግንዛቤ ያላቸው ሀሳቦች ጋር ከየትኛው ጋር ነው የሚሄደው? እንግዲህ ማቆም የሚለው ስቶፒንግ የሚለው ነው። ስቶፒንግ ዘ ቲቢ ኢፒደሚክ እስከ ሀያ አስራ አምስት እስከ ምት ዓመቱ መግቢያ ድረስ የነበረው ነው፣ እስካሁን ማለት ነው። እስከ ዘንድሮ ዓመት እስከ አሁን። አዎ አዎ። ስለዚህ ማቆም የሚለው ትርጓሜ ሊሆን አይችልም። ኤንዲንግ ግን ምንድን ነው? ማጥፋት አይደለም። ኤንዲንግ በሽታው ህዝብን የማያስጨንቅ ህዝብን የማይረብሽ የሚሆንበት ደረጃ ላይ እንዲደርስ ማለት ነው። አሁን ያለው የአለም አቀፍ ፕላኑ ምንድን ነው? አሁን ካለው ሁኔታ እስከ ዘጠና በመቶ የሚሞተው ቁጥር እስከ ሰማኒያ በመቶ ደግሞ የሚነሳው ቁጥር እንዲቀንስ ማድረግ ነው። ይሄ መቶ በመቶ ቢሆን ማጥፋት ነው እንለዋለን። ግን ሰማኒያ ና ዘጠና ከመቶ ለመድረስ ስለሆነ የምንአልመው ያንን ደግሞ ለማድረግ ወደ መፈጸም የሚያስኬድ መንገድ ነው እንጂ እርስዎ በዚሁ በአዲስ አበባ ስብሰባ ላይ ባደረጉት ንግግር ኢፍ ዊ አር ቱ ኤንድ ኤፒደሚክ ዋንስ አንድ ፎር ኦል ብለዋል እና ይሄ ዋንስ ኤንድ ፎር ኦል የሚለው ሀሳብ የማጥፋት አይነት ግንዛቤ እንዳለው በሚል ነበር ያነሳው። ሎቴ ጥያቄ። እንግዲህ ምን መሰለህ፣ እንግዲህ የዚህ የማህበረሰብ ጤና የምንሰራ ሰዎች ብዙ ጊዜ የምናየው አብዛኛውን ነገር መቆጣጠር የሚቻልበትን እቅዶች ነው የምናልመው። ለምሳሌ ኢትዮጵያን ብንወስድ በኢትዮጵያ በአመት የሚገመተው ቁጥር ከመቶ ሺህ ህዝብ ነዋሪ ሁለት መቶ የቲቢ በሽተኛ በየአመቱ ይኖራል ብለን ነው የምንገምተው። ይሄ ቁጥር በምት አመቱ ማግቢያ በምናስብበት ጊዜ ይሄንን ቁጥር በሰማኒያ ከመቶ ለመቀነስ ነው ይሄን ወደ ሰማኒያ ከመቶ ደግሞ ስንቀንሰው አሁን ስልቱን ብንሰራው ምናልባት ሀያ ወይም ሀያ አምስት በመቶ ሺህ ህዝብ ነው የሚሆነው። ስለዚህ ሁለት መቶ የነበረው ወደ ሀያ አምስት በሚወርድበት ጊዜ የሚያስፈልጉ እንቅስቃሴዎች፣ የሚያስፈልጉ ጥረቶች ሁሉ እንደ ሁኔታው ሊቀንሱ ይችላሉ። ስለዚህ የማህበረሰብ ጤና አስቸጋሪ ሁኔታ ሊሆን አይችልም ማለት ነው። ያ ነው ዓላማው። ከ2012 ዓ ም ጀምሮ ከሶስት ዓመታት በፊት ኢንጌጅ ቲቪ የሚባል ፕሮግራም በአምስት የአፍሪካ ሀገሮች ውስጥ እንደጀመራችሁ ተገልጿል። እና አንዷ ኢትዮጵያ ነች። ሌሎቹ አራት የአፍሪካ ሀገሮች እነማን ናቸው? ኢንጌጅ ቲቪ ምንድን ነው? ለምንስ እነዚህ አምስት ሀገሮች ተመረጡ? እንግዲህ ኢንጌጅ ቲቪ ብለን የፈጠርኑ አንድ አካሄድ ነው። እንደተባለው ይሄን ወደ ድህረ ምት አለሙ ያለውን ፖሊሲ ከማውጣታችን በፊት ሁኔታዎች ይሰራሉ አይሰሩም የሚለውን ለማየት በሁለት ሺህ አስር ደብሎችኦ ስብሰባ ጠርቶ ነበረ። እንደ አውሮፓውን አቆጣጠር ማለት የዛሬ አምስት አመት ማለት ነው። አይ ዛሬ አምስት አመት እና በዛን ጊዜ የነበረው ምንድን ነው? ደብሎችኦ ትልቅ ሮል መጫወት ይችላል በተለይም ደግሞ ከመንግስታትና መንግስታዊ ካልሆኑ ድርጅቶች መካከል ሁኔታዎችን በማበረታታት ፋሲሊቴት በማድረግ ስራ መስራት ይችላል በሚል መንግስታዊ ያልሆኑ ድርጅቶች ደብሎችዎ መመሪያ እንዲያወጣ፣ እንደዚሁም ደግሞ ፕሮጀክቶች አቋቁሞ ይሄ አካሄድ ይሰራል አይሰራም የሚለውን እንዲገመግም ጠይቀውት ነበር እና በዛ መሰረት እነኝን ኢንጌጅ ቲቪ የተባለውን አፕሮች ዋናው አላማው ከዚህ በፊት በቲቪ ላይ የማይሰሩ መንግስታዊ ያልሆኑ ድርጅቶች እንዲሰሩ ለማበረታታትና ድጋፍ ለመስጠት የተደራጀ ፕሮጀክት ነው። ያንን ደግሞ ለመስራት ደብሊችኦ እንደ አማካሪ ሆኖ በመንግስታት ብሔራዊ ፕሮግራሞችና መንግስታዊ ባልሆኑ ድርጅቶች መካከል ስልጠና በመስጠት የአቅም ግንባታ አድጋፍ በመስጠት እንደዚሁም ደግሞ ትክክለኛ የሆነ ልኬት ወይም ሞኒቶሪንግ ኤንድ ኢቫሉዌሽን የምንለው ሲስተም መለኪያው ማለት ነው። መለኪያው እንዲኖር በማድረግ እነኚህን አምስት ሀገሮች ኢትዮጵያን ጨምሮ መርጠን ከዚህ በፊት አምስቱ ሀገሮች ኢትዮጵያ፣ ዲሞክራቲክ ሪፐብሊክ ኦፍ ኮንጎ፣ ኬንያ፣ ታንዛኒያና ሳውዝ አፍሪካ ናቸው እና እነኚህን አገሮች መርጠን እንደዚሁም ደግሞ ድጋፍ ከሚሰጡንም ድርጅቶች ድጋፍ አግኝተን ይሄ አሁን የተባለው ከዚህ በፊት በቲቪ ላይ የማይሰሩ ድርጅቶች ቲቪን አሁን መስራት ይችላሉ። የደብሊው ኤች ኦ ይሄንን ሚና መጫወት ይችላሉ የሚለውን ነው ለመገምገም ነው አሁን ያደረግነው የእሱን አሰስመንት ነው። በዛም መሰረት ነው እንግዲህ ወደ ድህረ ምት ዓመቱ እቅድ እንዲገባ የተደረገው። እንግዲህ ደብሉ ኤች ኦ በእነዚህ በመጪዎቹ አስራ አምስት ዓመታት ውስጥ አካሂዳቸዋለሁ ያለው በጣም ግዙፍ ራዕይ ይመስለኛል። የማይታለም አይነት ነገር መስሎ ነው የሚታየው፣ አሁን ካለንበት ሁኔታ ተነስተን ስንመለከት። በዛ ላይ በርካታ መድኃኒቶችን የለመደው የቲቢ አይነትም አንዱ ችግር ነው። እንደዚሁ መተላለፉን ለማ ለማስቆም ከሚደረገው ጥረት አኳያ በነዚህ በአስራ አምስት ዓመታት ውስጥ እውን ይጨበጣል ይሄ ያሰባችሁት? እንግዲህ ምን መሰለ ሰለሞን፣ ዋናው ነገር እቅድ ሲታቀድ ራቅ አርጎ ከፍ አርጎ አልሞ ማቀድ ጥሩ ነው። ምክንያቱም ጫፍ ላይ ባይደረስ ግማሽ ላይ መድረስ ይቻላል። ከዚህ በተጨማሪ ደግሞ ባለፉት አስራ አምስት ዓመታት ያየነው ውጤት በተለይ ደግሞ ባለፉት አስራ አምስት ዓመታት የተደረጉ ጥረቶች፣ የተደረጉ ድጋፎች ሁሉ ተጠናክረው ቢቀጥሉ ተሻሽለው ቢቀጥሉ የበለጠ መስራት ይቻላል ከሚል ነው እና ልምዶችን አጋብቶ እንደገና ደግሞ አዳዲስ ቴክኖሎጂዎችንም አሁን በተለይ ደግሞ ቲቢን እንደዚህ እንደተባለው ለመፈጸም ወደሚያስኬደው ለማብቃት ትክክለኛ የሆነ መድኃኒት መፈጠር አለበት፣ ክትባት መፈጠር አለበት። ያንን ደግሞ ለማድረግ የሚያስፈልገው ዋናው ነገር ምንድን ነው? ገንዘብ ነው። ያንን ገንዘብ በደንብ አድርጎ መስራት ከተቻለ ምርምሮች መስራት ከተቻሉ የማይፈጸምበት ሁኔታ የለም። እርግጥ እነኝን ደግሞ ማሟላት ካልተቻለ አይፈጸምም ማለት ነው። ስለዚህ ሁኔታው በተስፋ ሩቅ አልሞ መካከልም ላይ ቢሆን መድረስ ማለት ነው። ሰማይ ለመንካት ዝለል፣ ቢያንስ ጣሪያውን ትነካልህ እንደማለት ማለት ነው ማለት ነው። ግን ያ ጣሪያ የት ጋ ነው ያለው ብለው ያስባሉ። ምን ያህል ድረስ ከፍ ያለ ነው? ምን ያህል ድረስ ለግባችሁ የቀረበ ይሆናል? እንደው መቶ ከመቶ አንድ ድርስ ብትሉ ምን ያህል ትራመዳላችሁ? ዓለም ምን ያህል ይራመዳል? በአጠቃላይ እንግዲህ፣ አሁን ምን መሰለህ፣ አሁን ይሄ ቅድም ሲታቀድ ዝም ብሎ በባዶም የታቀደ አይደለም። ክቡራትና ክቡራን አድማጮች ከአሜሪካ ድምጽ ራዲዮ ጣቢያ ከሰኞ እስከ አር በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1131 መካከለኛ ሞገድ በልዩ ልዩ ወቅታዊ ርዕሰ ጉዳዮች ዙሪያ ትኩረት በማድረግ የሚሰራጨው ልዩ የግማሽ ሰዓት ዝግጅታችን የዛሬው እዚህ ላይ ያበቃ። ለአሁኑ በመስክና ዚህም ባሉ ዘጋቢዎች ና ባልደረቦች ስም ለምሽት ሶስት ሰዓት በአጭር ሞገድ በ1922 እና 25 ሜትር ባንዶች በሚተላለፈው መደበኛ ስርጭታችን መልስን እስከናገኛችሁ በቀጠሮ የምሽቱ አስተናጋጅ አሉላ ከበደ ፕሮግራሙን ከመራለን ንጉሱ ታምሬ ና ከስርጭት መሐንዲሱ ጋር በመሆን በዚሁ እንሰናበታለን መልካም ምሽት